አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ እምቅ የተፈጥሮ ሀብት ለሀገሪቱ እድገት አንቀሳቃሽነት እንዳልበቃ ተገለጸ፣ የቴክኖሎጂ እድገት በአፍሪቃም ተጽዕኖ እያሳደረ መሆኑ ታወቀ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። የዓለም ባንክ ድረገጽ የኢትዮጵያ የተፈጥሮ ሀብት ለሀገሪቱ እድገትና ትራንስፎርሜሽን እቅድ ትልቅ አስተዋጽኦ የማድረግ መሰረት ያለው ቢሆንም ለዛ እንዳልበቃ ይጠቅሳል። የኢትዮጵያ የኢኮኖሚ እድገት ካለፈው አስርተ ዓመት ወዲህ በአማካኝ በአስር ነጥብ ሰባት ከመቶ ሲራመድ ቆይቷል። ከሌሎቹ ከሰሃራ በመለስ ያሉት የአፍሪካ ሀገሮች የእድገት ደረጃ ከእጥፍ በላይ በሆነ መጠን እያደገ ነው። የሌሎቹ የአፍሪካ ሀገሮች እድገት በአምስት ነጥብ ሁለት ከመቶ ደረጃ ነው የነበረው። ይሁንና ለኢኮኖሚው እድገት በበለጠ አስተዋጽኦ ሊያደርግ የሚችለው የነዳጅ ዘይት የጋዝና ሌሎች እምቅ የሀገሪቱ ሀብቶች የኢኮኖሚው እድገት አንቀሳቃሽ ኃይል ሊሆኑ አልቻሉም ይላል የዓለም ባንኩ ድረገጽ። ኢትዮጵያ በርከት ያለ ነዳጅ ዘይት፣ ጋዝና ሌሎች የተፈጥሮ ሀብቶች ሊገኙ የሚችሉበት መሰረት ቢኖራትም የእሰሳው ተግባር ገና በእንጭጩ ነው ያለው። አንድ ትልቅ የወርቅ ማዕድን በሚገባ እየሰራ ነው። በርካታ የማዕድን ውጥኖችም አሉ። በኢትዮጵያ ጎረቤት ሀገሮች በቀላሉ የማይገመት ነዳጅ ዘይትና የተፈጥሮ ጋዝ በመገኘቱ ኢትዮጵያ ውስጥም የነዳጅ ዘይትና የተፈጥሮ ጋዝ እሰሳ እየተካሄደ ነው። ወቅት እየጠበቁ የሚካሄዱ ሰፋፊ የማዕድን ስራዎችም አሏት። አንድ ሚሊዮን የሚሆኑ ሰራተኞች የሚሰማሩበት ስራ እንደሆነ የኢትዮጵያ መንግሥት ገልጿል። የሥራ ዕድል በመፍጠርና የውጭ ገቢ በማስገኘት ረገድ ጠቃሚ ዘርፍ ነው ሲል የዓለም ባንክ ድረገጽ አስገንዝቧል። የኢትዮጵያ የተፈጥሮ ሀብት ዓለም አቀፍ አሰራርን በተከተለ መልኩ ዘላቂና ግልጽ በሆነ መንገድ ከተያዘና ከተንቀሳቀሰ ለሀገሪቱ ማህበረሰባዊና ኢኮኖሚያዊ እድገት አወንታዊ አስተዋጽኦ ሊኖረው እንደሚችል የዓለም ባንክ በያዝነው ወር ባበቃው ዓመት ባወጣው ዘገባ እንዳወሳ ድረገጹ ጠቁሟል። ኢትዮጵያ ውስጥ ያለው ገና ያልተነካው የተፈጥሮ ሀብት ተገቢ አያያዝና ድጋፍ ካገኘ በኢትዮጵያ ኢኮኖሚ እድገት ትልቅ ለውጥ ሊያመጣ ይችላል ለድህነት ቅነሳ አላማም አስተዋጽኦ ያደርጋል ሲሉ የዓለም ባንክ ቡድን አንጋፋ የኢኮኖሚ ጠቢብ ክሪስቲን ሞለር እንዳስረዱ ድረገጹ ጠቁሟል የዓለም ባንክ ቡድንና የኢትዮጵያ ማዕድን ሚኒስቴር ባለፈው ጥቅምት ወር የኢትዮጵያ ከመሬት የሚወጡ ሀብቶች ኢንዱስትሪ መድረክ አደራጅተው ነበር የተባበሩት መንግስታት ድርጅት የልማት ፕሮግራም፣ የአውስትሬሊያ የውጭ ጉዳይ ሚኒስቴር፣ የካናዳ የንግድና የልማት ድርጅት፣ የብሪታንያ ዓለም አቀፍ ልማት ክፍልና የአፍሪቃ የተፈጥሮ ሀብት ልማት ማዕከል መድረኩን በማዘጋጀት ተግባር ረድተዋል። እንዲህ አይነት መድረክ ሲዘጋጅ ለመጀመሪያ ጊዜ ሲሆን ዓላማው ከመሬት የሚወጡ የተፈጥሮ ሀብቶች ኢንዱስትሪ ስለሚኖረው ዕድልና ስለሚገጥሙት ተግዳሮቶች እውቀት ለማግኘት መርዳት ነው ጥሩ ተመክሮዎች ለመለዋወጥም ጭምር ነው። አንድ መቶ ሀያ የሚሆኑ ኢንዱስትሪዎች፣ የመንግስታት የልማት ድርጅቶች እና የሲቪል ማህበራት ተወካዮች በውይይቱ ተሳትፈዋል። የኢትዮጵያ መንግስት ለነዳጅ ዘይትና ለተፈጥሮ ጋዝ እሰሳ እንዲሁም ለማዕድን ኢንዱስትሪ የሚያስፈልግ ህጋዊና ተቋዋሚ ማዕቀፍ በማውጣት ብቃት ያለው ተአማኒ ተገቢ ስትራቴጂ ለመቀየስ እንዲችል የዓለም ባንክ ቡድን ቴክኒካዊ እርዳታ እያደረገለት ነው ሲል የዓለም ባንክ ድረገጽ ዘግቧል። በጋርዲያን ጋዜጣ ድረገጽ ደግሞ በቀጣዮቹ አስራ አምስት ዓመታት ውስጥ ቴክኖሎጂ በአፍሪቃ ላይ ስለሚኖሩ ቦታ ሲዘግብ የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ከአስራ አምስት ዓመታት በፊት አውጥቶት የነበረውን ትንበያ የሚጻረር እንደሆነ ይገልጻል። እንደ አውሮፓ አቆጣጠር በ2000 ዓ ም የወጣው የሲአይኤ ዘገባ ቀቢፀ ተስፋነት የሚያንጸባርቅ እንደነበር ድረገጹ ያወሳል ከሰሃራ በመለስ ያሉት የአፍሪቃ ሀገሮች ለዓለም አቀፍ ኢኮኖሚ ብዙም ጥቅም አይኖራቸውም በቀጣዮቹ 15 ዓመታት ውስጥ አሁን በደረስንበት ደረጃ ማለት ነው የአፍሪቃ ዲሞክራሲ ሊደርስ የሚችልበት ደረጃ ላይ ደርሶ አብቅቶለታል የቴክኖሎጂ እድገትም በአፍሪቃ ኢኮኖሚዎች ላይ ብዙም አዎንታዊ ተጽዕኖ አይኖረውም፣ የሚል እንደነበር ድረገጹ ጠቁሟል። ትንበያዎቹ ሁሉ እውነት ይሆናሉ ማለት እንዳልሆነ ደ ጋርዲያን ሲያብራራ ታዲያ በ12 ዓመታት ውስጥ የአፍሪቃ ተንቀሳቃሽ ስልክ ግንኙነት በ44 ከመቶ ከፍ ማለቱን ገልጿል። የአፍሪቃ ተንቀሳቃሽ ስልክ አቅራቢ አገልግሎቶችና የንግድ ሸሪኮቻቸው ባለፉት ሦስት ዓመታት ውስጥ 32 ቢሊዮን ዶላር የሚሆን ቀጥተኛ የሆነ ኢኮኖሚ ተጽዕኖ እንዳሳደሩ 12 ቢሊዮን ዶላር የሚሆን ግብር እንደከፈሉም ድረገጹ ጠቅሷል። የአፍሪካን መጻኢ ዕድል የሚገልጸው የተንቀሳቃሽ ስልክ ግንኙነት መዳበር ብቻ እንዳልሆነ ዘ ጋርዲያን ሲያስረዳ የስማርት ስልክን የድሮን ማለት የሰው አልባ አይሮፕላኖችን የቴሌ ሕክምናንና የስማርት ፋብሪክስ ወይም ጨርቃጨርቅን ጉዳይ ያነሳል። ከአፍሪቃ ተንቀሳቃሽ ስልክ ተጠቃሚዎች ሀያ ከመቶ የሚሆኑት እንደ ኮምፒውተርነት የሚያገለግሉ ስማርት ወይም ሁሉን አቀፍ ስልኮችን ይጠቀማሉ። ኩባንያዎቹ በበኩላቸው ቢቻል መላ የተንቀሳቃሽ ስልክ ተጠቃሚዎች ካልሆነ ግን በሚቻለው ብዛት ስማርትፎንን የሚይዙ ሰዎች እንዲበራከቱ እንደሚጥሩ አስታውቀዋል። አንድ ባለፈው ዓመት የወጣ የትንቢት ዘገባ በሁለት ዓመታት ጊዜ ውስጥ 334 ሚሊዮን የሚሆኑ አፍሪካውያን የስማርትፎን ግንኙነት ይኖራቸዋል። ይህም ከአጠቃላይ የአፍሪካ ሕዝብ 30 ከመቶ ገደማ ይሆናል ሲል ዘ ጋርዲያን አውስቷል። ፌስቡክ በበኩሉ ከተንቀሳቃሽ ስልክ ኩባንያዎች ጋር በመተባበር በመላ ዓለም ያለውን 7 ቢሊዮን ሕዝብን የማገናኘት እቅድ አለው። ድሮኖች ማለት ሰው አልባ አይሮፕላኖች ደግሞ ከወታደራዊ አልፎ ለሌሎች ተግባሮችም ተፈላጊ ሆነዋል አፍሪካ ውስጥ የሚፈለጉት ግን ለጸጥታ ጥበቃ ነው ፖሊሶችና ወታደሮች በጠላታዊ ግዛቶች ሲንቀሳቀሱ አካባቢውን ለመሰለል ያስፈልጋሉ ድሮኖች አፍሪካ ውስጥ 80 ኪሎ ሜትር የሚሆን ርቀት ያላቸውን ከተሞችንና መንደሮችን በማገናኘት ለሆስፒታሎች የሚያስፈልጉ የደም አቅርቦቶችንና አነስተኛ ጭነቶችን ለማጓጓዝ ያለው እቅድ እስከ መጪው ዓመት ባለው ጊዜ ተግባራዊ ሊሆን እንደሚችል ለጋርዲያን ገልጿል። በሕክምና ረገድ ደግሞ ኢቦላ በገባባቸው የምዕራብ አፍሪቃ ሀገሮች የበሽታውን መዛመት ለመቀነስ ሮቦቶች አገልግሎት ላይ መዋላቸውን ድረገጹ ጠቁሟል። ቬክና ቴክኖሎጂስ የተባለ ኩባንያ የፈጠረው ሮቦት በሁለት በኩል መደማመጥ የሚያስችል ዘዴ ስላለው ሐኪሞቹ በሽተኞችን ሳይነኩ በሽተኞቹን ለመመርመር ማስቻሉን ዘጋርዲያን ጠቁሟል። ስማርት ፋብሪክስ የተባሉ ከለበሷቸው ሰዎች ጋር በኤሌክትሮኒክስ የሚያገናኙ የጨርቃጨርቅ አይነቶችም ሐኪሞች በርቀት በሽተኞቹን ሊመረምሩ የሚችሉበት ሁኔታ እንደሚፈጥሩ ዘጋርዲያን ድረገጽ ገልጾ እንዲህ አይነቶቹ ጨርቃ ጨርቅ እየተሰሩ እንደሆነ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።